ትኩረት በአፍሪካ በሽሽት ላይ የሚገኙት በአፍሪቃ አስከፊ የጭካኔ ተግባር በመፈጸሙ የሚታወቀው የዩጋንዳ አማጺ የሎርድ ሬዚስተንስ አርሚ በምህጻሩ የኤልአርኤ መሪ ጆሴፍ ኮኒን ለመያዝ ለተጀመረው ዓለም አቀፍ የፍለጋ ዘመቻ ዩስ አሜሪካ ታደርገው የነበረውን ትብብር ማብቃቷን ከጥቂት ቀናት በፊት ገለጸች። ዩጋንዳ ግን ካለ ዩኤስ አሜሪካም ድጋፍ ቢሆን ይህንኑ ፍለጋዋን እንደምትቀጥል ነው ያስታወቀችው። አፍሪኮም በሚል መጠሪያ የሚታወቀው የዩኤስ አሜሪካ የአፍሪቃ እዝ ባወጣው መግለጫው እንዳመለከተው የዩጋንዳ የአማጽያኑ የሽምቅ ተዋጊ ቡድን በወቅቱ በመዳከሙ መሪውን ጆሴፍ ኮኒ ለመያዝ የሚደረገውን ፍለጋ መቀጠሉ ትርጉም አይኖረውም በሚል ዩኤስ አሜሪካ እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2011 ዓ.ም ወዲህ በዩጋንዳ ባሰማራችው 12 የጦር አማካሪዎች ጭምር በተጠቃለሉበት የጦር ቡድን አማካኝነት ትሰጠው የነበረውን ትብብሯን አብቅታለች። በአፍሪኮም መግለጫ መሰረት ግን ዩኤስ አሜሪካ ይህንኑ ትብብሯን ብታቆምም በዩጋንዳና በአካባቢው መረጋጋት ይሰፍን ዘንድ ወደፊትም ከአካባቢው ሀገራት ጋር የጸጥታ ጥበቃ ትብብሯን እንደምታጠናክር ተመልክቷል። ዩኤስ አሜሪካ ለብዙ ዓመታት ላደረገችላት ድጋፍ ዩጋንዳ በይፋ ምስጋናዋንም ማቅረቧን የገለጹት የዩጋንዳ ጦር ቃል አቀባይ ብርጋዲየር ጄኔራል ሪቻርድ ካሪ ሚሪ ዩኤስ አሜሪካ ለጆሴፍ ኮኒ ፍለጋ በጦር አማካሪዎቹ አማካይነት ስታደርገው የነበረውን ትብብሯን ላቋረጠችበት ውሳኔ የሽምቅ ተዋጊው ቡድን ኤልአርኤ ተዳክሟል በሚል በሰጠችው ምክንያት በፍጹም እንደማይስማሙ አስታውቀዋል። የሎርድ ሬዚስተንስ አርሚ መሪ ጆሴፍ ኮኒን ለመያዝ ባለፉት ስድስት ዓመታት በተደረገው ዘመቻ ስምንት መቶ ሚሊዮን ዶላር ነው የወጣው። አመፅና ሽብሩን በሰሜናዊ ዩጋንዳ እየጀመረውና በኋላም ወደ አካባቢው ሀገራት ያስፋፋው ሎርድ ሬዚስተንስ አርሚ ከተቋቋመበት እንደ ጎርጎሪዮሳውያኑ የዘመን ቀመር ከ1987 ዓ ምት ወዲህ ከ100 ሺህ የሚበልጥ ሰው መግደሉንና ስልሳ ሺህ ህጻናትን ማገቱን የተባበሩት መንግስታት ድርጅት ዘገባዎች ያሳያሉ። የጦር ምንጮች እንዳመለከቱትም ሎርድ ሬዚስተንስ አሚ በወቅቱ በብዙ ትናንሽ ቡድኖች የተከፋፈለ ሲሆን እነዚህ ቡድኖች በብዛት በማዕከላዊ አፍሪካ ሪፐብሊክ በመንቀሳቀስ ላይ ይገኛሉ። ዩኤስ አሜሪካ ጆሴፍ ኮኒን አድኖ የመያዙን ዓለም አቀፍ የፍለጋ ዘመቻ ማብቃቷን ይፋ ካደረገች ከጥቂት ጊዜ በኋላ የሎርድ ሬዚስተንስ አሚ መሪ የጆሴፍ ኮኒ ዋነኛ ረዳት የሆኑት ሻለቃ ማይክል ኦሞና በማዕከላዊ አፍሪካ ሪፐብሊክ ለዩጋንዳ መከላከያ ሰራዊት እጃቸውን መስጠታቸው ተሰምቷል። እንደ ዩጋንዳ ጦር ኃይል ምክትል ቃል አቀባይ ሻለቃ ኪኮንቾ ታባሮ ገለጻ ማይክል ኦሞና ሰሞኑን ለዩጋንዳ ጦር ኃይላት እጃቸውን መስጠታቸው በዩጋንዳ መንግስት አንጻር ካለፉት 25 ዓመታት በላይ የሚዋጋውን የሎርድ ሬዚስተንስ አርሚ አቋም ይበልጡን ያዳክመዋል። ኦሞና ገና የ12 ዓመት ልጅ ሳሉ ነበር። በአማጺው ቡድን ኤልአርኤ የታገቱትና በመሪው ጆሴፍ ኮኒም ለውጊያ ተግባር የተመለመሉት። ከዩጋንዳ የአማጺ ቡድን ኤልአርኤ ማምለጥ የተሳካላቸው ማይክል ኦሞና ከዩጋንዳ ጦር ጋር በማዕከላዊ አፍሪቃ ሪፐብሊክ ሲተባበር ለቆየው የዩኤስ አሜሪካ ጦር ቡድን እጃቸውን ከሰጡ በኋላ የሎርድ ሬዚስተንስ አሚን እንዴት እንደተቀላቀሉ በቋንቋቸው በልዎ አስረድተዋል። ማ እንደ ጎርጎሮሳውያን አቆጣጠር 1994 ዓ ም አንድ ቀን ማታ ከቤቴ ታግቼ ወደ ጫካ ተወሰድኩ። ከሆነ ጊዜ በኋላ ማዕከላዊ አፍሪቃ ሪፐብሊክ ደረስን። በዚያ ኦቹዌ ከተባለ አንድ ጓደኛዬ ጋር መገናኘት ቻልኩ እና ሁሌ ያለሁበትን ቦታ እነግረው ነበር። ለዚህም ይመስለኛል እስከ ዛሬ በህይወት ልቆየ ቻልኩት። ወደ ጫካ ከተወሰድኩ ከአንድ ዓመት በኋላ ጀምሮም ማለትም እንደ ጎርጎሮሳውያን አቆጣጠር ከ1995 እስከ 2017 ዓ ም በራዲዮ ኦፕሬተርነት ኦሞና በሽምቁ ተዋጊ ቡድን በቆዩባቸው 23 ዓመታት በተለይ ጆሴፍ ኮኒ የሚያደርጓቸውን ግንኙነት ሲያቀነባብሩና የቡድኑን አባላትም ከማንኛውም የሚደቀን አደጋ ሲያስጠነቅቁ እንደነበረ ገልጸዋል። ከሎርድ ሬዚስተንስ አርሚ ያመለጡት ማይክል ኦሞና ከዩጋንዳ መንግስት ጋር ተባብረው ለመስራት ቃል በመግባት ሌሎች የኤልአርኤን አባላት ወደ ትውልድ ቦታቸው እንዲመለሱ እንደሚያበረታቱ አስታውቀዋል። በዩጋንዳ መንግስትና በሎርድ ሬዚስተንስ አርሚ አማጽያን መካከል የቀጠለው ውዝግብ በሰላማዊ መንገድ መፍትሄ እንዲያገኝ በግንባር ቀደምትነት የሽምግልና ጥረት ያካሄዱት የሰሜን ዩጋንዳ ከተማ ጉሉ ቤተ ክርስቲያን አቡን ጆን ባፕቲስት ኦዳማ ተጨማሪ አማጺያን በቀጣዮቹ ጊዜያትም ለዩጋንዳ ጦር እጃቸውን እንደሚሰጡ ተስፋ ማድረጋቸውን ለዶይቸቬለ ገልጸዋል። የዩኤስ አሜሪካ ወዳጆቻችንን እናመሰግናለን። ላደረጋችሁልን ሁሉ እግዚአብሔር ወሮታችሁን ይክፈላችሁ። ተጨማሪ አማጽያን በእኛ ድጋፍ የሽምቅ ተዋጊውን ቡድን ለቀው ይወጣሉ ብለን ተስፋ እናደርጋለን። እግዚአብሔርን የምለምነው አሁንም በጫካ ያሉትን ወደ ሀገራቸው እንዲመልሳቸው ነው። እንግዲህ ዩጋንዳ ከጠፉት ልጆች መካከል አሁን አንዱን መልሰሽ በማግኘትሽ ተደሰች ከዩኤስ አሜሪካ ጦር ጋር ተባብሮ የሰራው የዩጋንዳ መከላከያ ሰራዊት የኤልአርኤ አማጽያን ይንቀሳቀሱበታል በተባለው የማዕከላዊ አፍሪቃ ሪፐብሊክ ጫካ አማጽያኑ እጃቸውን እንዲሰጡና ምህረት እንዲጠይቁ የሚያሳስብ ጽሁፍ የሰፈረባቸውን ጥራዞች ሲበትን ሰንብቷል። ማይክል ኦሞና ሰሞኑን እጃቸውን የሰጡበት ድርጊት የዩጋንዳ ጦር በኤልአርኤ መሪ ጆሴፍ ኮኒና በተከታዮቻቸው አንጻር እየጀመረው ዘመቻ ፍሬ እያስገኘ መሆኑን እንዳረጋገጠ የዩጋንዳ ጦር ኃይል ምክትል ቃል አቀባይ ሻለቃ ኪኮንቾ ታባሮ አስታውቀዋል። ከፍተኛ የጦር ቡድን አባላት ቡድናቸውን የሚክዱበት ድርጊት አቅማቸው መዳከሙን የሚያሳይ ግልጽ ምልክት ነው እና አሁን ጥረታችን በጠቅላላ ያተኮረው የኤልአርኤን እብደት ማብቃት የሚያስችሉ እርምጃዎች በማዘጋጀቱ ላይ ነው። በጫካው ለተሸሸጉ የኤልአርኤ አማጺያን ሁሉ ከያሉበት እንዲወጡ ጥሪ አድርገንላቸዋል። በአካባቢው የአማጺውን ቡድን የእብደት ተግባር ላንዴና ለመጨረሻ ጊዜ ለማብቃት ቆርጦ የተነሳ የተጠናከረ የጸጥታ መዋቅር እንደተዘረጋም መልእክት አስተላልፈንላቸዋል። ከኤልአርኤ ለቀው የወጡት የ35 ዓመቱ ማይክል ኦሞና አሁን ወደ ትውልድ ከተማቸው ጉሉ የተመለሱ ሲሆን በአሁኑ ጊዜ ዩጋንዳውያን የሕግ ባለሙያዎች የኤልአርኤ ሰለባዎች ለተመላሽ አማጽያን ይቅርታ እንዲያደርጉ የሚቻልበትን መንገድ በማፈላለግ ላይ መሆናቸውን አመልክተዋል። በዩጋንዳ የፍትህ ሚኒስቴር በከፍተኛ አማካሪነት የሚሰሩት ወይዘሮ ማርግሬት አጆክ የሀገሪቱ መንግስት ለአማጽያኑ ያዘጋጀው የምህረት መርሃ ግብር ሰለባዎቹንም ማጠቃለል እንደሚገባው አሳስበዋል። ህጋዊነቱ የተረጋገጠ የምህረት ሂደት ሊኖረን ይገባል። እንደኔ አስተሳሰብ የምህረቱ መርሃ ግብር ጥቃት ፈጽመዋል የሚባለውን ግለሰብ የጥቃት ሰለቦቹን ይቅርታ መጠየቅ ማስቻል አለበት። ተመላሹ አማጺ ይቅርታ ከጠየቀና ሰለባዎቹ ይቅርታ ካደረጉለት በኋላም የምህረት ሰርተፊኬት ካገኘ ይህ በህብረተሰብ ውስጥ መልሶ የሚዋሃድበትን ሁኔታ ያቃልልለታል ማለት ነው። የዩኤስ አሜሪካ ጦር ጆሴፍ ኮኒን በመፈለጉ ዘመቻ ላይ ከዩጋንዳ ጦር ጋር መተባበር ከጀመረው ወዲህ የአማጺው ቡድን ህጻናትን የሚያ የሚያግትበት ተግባር በጉልህ ቀንሷል። ልክ እንደ ማይክል ኦሞና ገና ሕፃን እያሉ በሎርድ ሬዚስተንስ አርሚ ታግተው በውጊያ ተግባር ተሰማርተው የነበሩት የቀድሞው ከፍተኛ መሪና የኮኒ የቅርብ ረዳት ዶሜኒክ ኦንግዌም እንደ ጎርጎሪዮሳውያኑ የዘመን ቀመር ጥር 2015 ዓ ም እጃቸውን መስጠታቸው ይታወሳል። ኦንግዌን በስብዕና አንጻር ወንጀል ፈጽመዋል በሚል በወቅቱ ዘ ሄግ ኔዘርላንድስ በሚገኘው ዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት በምህፃሩ በአይሲሲ በተመሰረተባቸው ክስ ችሎት የቀረቡ የመጀመሪያው የሎርድ ሬዚስተንስ አርሚ አባል ናቸው። አይሲሲ በሽምቅ ተዋጊው ቡድን መሪ በጆሴፍ ኮኒም ላይ በስብዕና አንጻር ወንጀል ፈጽመዋል በሚል የእስር ማዘዣ አስተላልፎባቸዋል።